የአሜሪካ ድምፅ ራዲዮ ጣቢያ ነው። በሰኔ አምስቱ ውጊያ ኤርትራ 18 ወታደሮች እንደሞቱባት ፕሬዚዳንት ኢሳያስ አፈወርቂ ተናገሩ። በዚህ አጋጣሚ መብፅዓና ናጽነትን

በዚህ አጋጣሚ የሰማዕታትን ቃልና ነጻነት አድሰን በማጠናከር ትናንት እሁድ የሰማዕታትን የአደራ ሰንደቅ ዓላማ ከፍ አድርገው የአስተማሪዎቻቸውን ፈለግ

ዩናይትድ ስቴትስ በሁለቱም ሀገሮች መዲናዎች ባሉን ወኪሎችም ሆነ በኒውዮርክ በተባበሩት መንግስታት ድርጅት መልእክተኞቻችን ኢትዮጵያና ኤርትራ በትዕግሥት ነገሮች እንዳይባባሱ እንዲሰሩ ጥሪ አቅርባለች።

ዩናይትድ ስቴትስ ከኢትዮጵያ ጋር የሚከናወኑ የድንበር ግጭቶችን ትቆሰቁሳለች ስትል ኤርትራ ያወጣችውን መግለጫ እውነታ የለውም ስትል ዋሽንግተን ካስታወቀችበት የሰማችኋቸውም የውጭ ጉዳይ ሚኒስትር ቃል አቀባይ ጆን ኪርቢ ከተናገሩት የተወሰደ ነው። የሁለቱንም ዝርዝር በእለቱ አብይረስ እናቀርባለን።

ከምሽቱ ዜና መካከል ደግሞ በኬንያ መንግስትና ተቃዋሚዎች ንግግር ይዘዋል። በሌላ በኩል ደግሞ ኬንያ ውስጥ ነውጠኞች አምስት የፖሊስ መኮንኖችን ገደሉ። እንደ አውሮፓ ቆጣጠር ያለፈው 2015 ዓመት ምርት በዓለም ውስጥ ከፍተኛ ቁጥር ያላቸው ስደተኞች መፈናቀላቸው ተዘገበ የሚሉ ይገኙባቸዋል።

ዛሬ ዕለቱ በዓለም ዙሪያ በስደት የሚንገላቱ ሚሊዮኖች የሚታሰቡበት ዓለም አቀፍ የስደተኞች ቀን ነው። በርዕሰ ጉዳዮቹ ዙሪያ ያተኮሩ በርከት ያሉ ዘገባዎችም ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክብራትና ክብራት አድማጮቻችን።

ሰኔ ሰኞ ሰኔ 13 2008 ዓ ም አስተናጋጆቻችሁ አሉላ ከበድና አዲሱ አበበነን፣ አቀናባሪው ንጉሱ ታምሬ፣ የስርጭት መሐንዲሱም አብሮአለ። እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ የዓለም ዜና። በኬንያ የአገሪቱን የምርጫ ኮሚሽን እንደገና በአዲስ ለማዋቀር ዋናው የተቃዋሚ ፓርቲና መንግሥት ንግግር ይዘዋል። ዛሬ ታቅዶ የነበረው የ

ጎዳና ላይ የተቃውሞ ሰልፍም ውይይቱ በመቀጠሉ መኪና ተሰርዟል። ቀደም ሲል በተካሄዱ ሰልፎች የአምስት ሰዎች ህይወት መጥፋቱም ተዘግበዋል። ከናይሮቢ ሌኒ ሩፍጋን ያደረሰን አጭር ሪፖርት አለ፤ ሰሎሞን ክፍሌ ያቀርበዋል። የኬንያ ዋናው ተቃዋሚ ፓርቲ ኮርድ ትናንት ከመሸ የላከው መግለጫ በከፊል ሲነበብ በኮርድና በገዢው ጁብሊ ጥምረት ፓርቲ መካከል የምርጫ ኮሚሽኑን ጉዳዮችና

የምርጫ ሂደቶችን በተመለከተ ከስምምነት ለመድረስ እንደሚቻል ምልክቶች አሉ ይላል። የታቀዱ የጎዳና ላይ የተቃውሞ ሰልፎችም ላልተወሰነ ጊዜ ተሰርዘዋል ሲልም መግለጫው አክሏል። የተቃዋሚ ፓርቲ ኮርድ የምርጫ ኮሚሽኑን ለጁብሊ ጥምረት ያደላል ሲል በመክሰስ እንደገና በአዲስ እንዲቋቋም ጠይቆ ላለፈው አንድ ወር ግድም የተቃውሞ ሰልፍ ሲያካሂድ ቆይቷል። ባለፈው አርብ ስምንት የኬንያ ሕግ አርቃቂዎች ማለትም ስድስት ከተቃዋሚው

ሁለት ከገዢው ጥምረት ፓርቲ ፍርድ ቤት ቀርበው እንደነበር ሲታወስ፣ የቀረበባቸው ክስም በተለያዩ ሕዝባዊ ስብሰባዎች ላይ ሕዝብን ለዐመፅ የሚያነሳሱ አስተያየቶችን ሰጥተዋል የሚል ነበር። ፍርድ ቤቱ በዋስ ለቋቸዋል። በ2007ቱ የኬንያ ድኅረ ምርጫ ሁከት ከ1100 በላይ ሰዎች ሲገደሉ 600 ሺ የሚሆኑ ተፈናቅለዋል። ፒተር አሌንጎ የጸጥታ ጥናት ተቋም ባልደረባ ናቸው። ፍርድ ቤቶች

የሀገሪቱን ሕግ ማስከበር ከቻሉ ወንጀሎች ይወገዳሉ ይላሉ። ፍርድ ቤቶች ጠንክረው ለእነዚህ ጉዳዮች ትርጉም ያለው መፍትሄ ካስገኙ ከጥላቻ አራጋቢዎችና የእርስ በርስ ጦርነት መጫር ከሚፈልጉ ወገኖች የሚፈጠረውን ስጋት ማስወገድ ይችላሉ። በኬንያ የተቃዋሚ ፓርቲና የገዢው ጥምረት 14 ሰዎች ያሉበት ኮሚቴ አቋቁመው

ለውጥ ማምጣት በሚቻልባቸው መንገዶች ላይ እየሰሩ ነው። ውጤታማ ድምዳሜ ላይ መድረስ የሚቻለው ግን ሁሉንም አሳታፊ ሂደት ሲኖር ብቻ ነው ሲሉ ፒተር አሌንጎ፣ የጸጥታ ጥናት ተቋሙ ባልደረባ ይመክራሉ። በሌላ የኬንያ ዜና የአልሻባብ ነውጠኛ እስላሞች መሆናቸው የሚጠረጠር አማጺያን ሰሜን ምስራቅ ኬንያ ውስጥ በአንድ የወታደሮች ኮንቮይ ላይ በከፈቱት ጥቃት አምስት የፖሊስ መኮንኖች መሞታቸው ታወቀ። ፖሊሶቹ

ሶማሊያ ድንበር አቅራቢያ ኤልዋ ከተማ አካባቢ ለሚገኝ አውቶቡስ ከለላና ጥበቃ እየሰጡ እንደነበረም ታውቋል። የማንዴራ ቀበሌ ገዢ አሊ ሮባ በትዊተራቸው ዲም ውስጥ ዛሬ ማለዳ የደረሰውን የአልሻባብ አማጽያን ጥቃት በጽኑ እናወግዛለን ብለዋል። ዋና መቀመጫውን ሶማሊያ ውስጥ ያደረገው የአልቃይዳው ተባባሪ ቡድን አልሻባብ አልፎ አልፎ ኬንያ ላይም የሽብር ጥቃት ማካሄዱ አልቀረም። በሶማሊያና በኬንያ ፖሊሶች መካከል መናበብ ባለመኖሩ

በሁለቱ አገሮች አዋሳኝ ድንበሮች ላይ ያለው የደህንነት ጥበቃ ደካማ መሆኑ ይነገራል። እንደ አውሮፓውያን የዘመን አቆጣጠር ባለፈው 2015 ዓ ም በዓለም ዙሪያ ከመኖሪያቸው የተፈናቀሉ ሰዎች ብዛት ከምንጊዜው የበለጠ መሆኑን አንድ አዲስ የጥናት ዘገባ አመለከተ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በዛሬው የዓለም የስደተኞች ቀን ባወጣው የጥናት ዘገባ መሰረት

በአመቱ በተለያዩ የዓለም አካባቢዎች በግጭቶች ለስደት የተዳረጉ በዚህም ምክንያት በሀገር ውስጥ የተፈናቀሉ ሰዎች ብዛት በከፍተኛ ደረጃ ሊያሻቅብ ችሏል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅት ታያይዛ ቀርባለች። ባለፈው የአውሮፓውያን አመት ስንት ሰው ቤት ንብረቱን ጥሎ ከቀየው ተፈናቀለ? አዲሱ ሪፖርት እንደሚለው 65 ነጥብ 3 ሚሊዮን ከዚያ ከቀደመው አመት በአምስት ሚሊዮን ገደማ ይበልጣል።

የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዴ እንዳመለከቱት አሁንም በጦርነትና በሚደርስባቸው መሳደድ ምክንያት ብዙ ሰዎች መኖሪያቸውን ጥለው ይነግዳሉ። ወቅቱ ደግሞ ጥገኝነት ፈላጊ እንዳይመጣብን ብለው ድንበራቸውን የሚዘጉ ሀገሮች ቁጥር እየጨመረ የመጣበት መሆኑን ያስታውሳሉ። ፊሊፖ ግራንዴ 24 people displaced every minute.

በእያንዳንዷ ደቂቃ 24 ሰዎች ቤት ንብረታቸውን ጥለው ከቀያቸው ይፈናቀላሉ። ከነኚህ ውስጥ ሁለት ሶስተኛውን ቁጥር የሚይዙት ደግሞ የሀገር ውስጥ ተፈናቃዮች ናቸው። ዘጠና በመቶ የሚሆኑት ከደሃና መካከለኛ ገቢ ካላቸው ሀገሮች የሚፈናቀሉ ናቸው። በሀብታም አገሮች ይህ ሁኔታ አያጋጥምም።

ባዓለም ዙሪያ ካሉት ሀያ አንድ ሚሊዮን ስደተኞች ውስጥ ግማሹ የሶስት ሀገሮች ሰዎች መሆናቸውን ነው ሪፖርቱ የደረሰበት። የሶማሊያ፣ የአፍጋኒስታንና የሶሪያ ዜጎች ከስደተኛው ሀምሳ ከመቶው ልጆች ናቸው። በስደቱ ወቅት ከወላጆቻቸው የተነጣጠሉ ብዙዎች አሉባቸው። ባለፈው አመት በየሀገሩ ከቀረቡ የጥገኝነት ማመልከቻዎች ውስጥ ዘጠና ስምንት ሺሁ

ከወላጆቻቸው የተነጠሉ ልጆች መሆናቸውን ሪፖርቱ ያወሳል። ይህ አሕዝም ከምንጊዜው ትልቁ እንደሆነም ይጠቁማል። ከፍተኛ ቀውስ የታየባቸው እንደ ደቡብ ሱዳን የመሰሉ አገሮችም አሉ። አለመታደል ሆኖ አሁንም ይህ ቁጥር በመጨመር ላይ ነው።

አውሮፓ ከፍተኛውን የመገናኛ ብዙኃን ትኩረት ተያዝ እንጂ እንደ እውነቱ ከሆነ ግን በዚያ ያለው የስደተኛ ብዛት ከማናቸውም የዓለም አካባቢ ዝቅተኛ መሆኑን ነው የዩኤንኤችሲአሩ ሪፖርት የሚያመለክተው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ያሰርኳቸውን ሁለቱን አሜሪካውያን ስለመፍታት የምደራደረው የቀድመው የቀድሞው ታጋችና ሚስዮናዊው ኬነት ቦዬ

በፒዮንግያንግ ላይ የሚያሰሙትን አጸያፍ ቃላት መጠቀም ሲያቆሙ ብቻ ነው አለች ሰሜን ኮሪያ። ባይ የጀመሩትን የስም ማጥፋት ቃላት መጠቀም ከቀጠሉ በወንጀል የታሰሩት አሜሪካውያን የሚያገኛቸው ቅጣት አሳዛኝና ዳግመኛ እግራቸውን ወደ አገራቸውን እንዳያነሱ የሚያደርጋቸው ይሆናል ሲል የሰሜን ኮሪያው መንግስታዊ ራዲዮም ዘግቧል።

በአይ እንደ አውሮፓ አቆጣጠር በ2014 ነው ከሁለት ዓመት እስራት በኋላ ከሰሜን ኮሪያ የተለቀቁት። የተከሰሱትና በከባድ የጉልበት ሥራ ላይ የተጣዱት ለ15 ዓመታትም እስራት የተፈረደባቸው የሰሜን ኮሪያ መንግሥት ለመገልበጥ አሲረዋል ተብለው ነው። አሁን ደግሞ ሰሜን ኮሪያ ውስጥ ሁለት አሜሪካውያን ታግተውና በከባድ ሥራ ተጠምደው ይገኛሉ።

በጋራ ድንበራችን ዙሪያ የውጤታማ አስተዳደር መኖር ሽብርተኝነትን ለመቋቋም ሰላማዊና ጠንካራ የግንኙነት መስመሮችን ለመመስረት ወሳኝነት አለው ስትል ፓኪስታን አስታወቀች። ስድስት አባላት የሚገኙበትና በምክትል ውጭ ጉዳይ ሚኒስትሩ ሄክማት ካሊል ካርዛይ የሚመራ የአፍጋኒስታን ልዑካን ቡድን ከፓኪስታን አቻዎቻቸው ጋር ለመወያየት ዛሬ ሰኞ ነው እስላማባድ የገባው። ይህ የሁለቱ ወገኖች ውይይት የተጀመረው የፓኪስታን አዲስ የቶርካም በር ግንባታ የተ

የቀሰቀሰውና ደም መፋሰስ ወይም ደም ያፋሰሰ ግጭት ለቀናት ያህል ከተካሄደ በኋላ ነው። በሁለቱ ወገኖች ልዑካን መካከል የተካሄደው ውይይት በመግባባትና በመተባበር ብሎም የጋራ ድንበሮቻቸውን ችግሮች በመፍታት ዙሪያ ያተኮረ መሆኑን የፓኪስታን የውጭ ጉዳይ ሚኒስትር መግለጫ አመልክተዋል። በመጨረሻም አፍጋኒስታን ውስጥ ዛሬ ሰኞው ማለዳ ላይ በተለያዩ ስፍራዎች የደረሱ ሁለት የቦምብ ፍንዳታዎች ቢያንስ 24 ሰዎች መሞታቸው በዚያም ደግሞ 40 ሰው መቁሰሉ ተገለጠ።

ፍንዳታውን ካቡል ከተማ ውስጥ በአንድ መለስተኛ የህዝብ ማመላላሻ አውቶቡስ ላይ ያደረሰው አንድ በእግሩ ይጓዝ የነበረ ወጣት ነው ተብሏል። የአፍጋኒስታን አገር ውስጥ ሚኒስትር በሰጡት ቃል ደግሞ በፍንዳታው 14 ሰዎች እንደሞቱ ነው የሚናገሩት። ታሊባን ደግሞ ለጥፋቱ ወይም ለጥቃቱ ኃላፊነት ወስዷል። ዜናው አበቃ።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበድና አዲሱ አበበነን ከንጉሱ ታመሬ ጋር ሆኖ የቴክኒኩን ስራ የሚያቀነባብረው ደግሞ ቻን ቻን ነው። በዓለም ዜና የጀምረው የዛሬ ሰኞ

ሰኔ 13 2008 ፕሮግራም በ19፣ በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። በምሽት ስርጭታችን የተለያዩ የትንታኔ ርዕሶች አሉ። የዜና ዘገባዎችም እንዲሁ ቅንብሮች ተስተካክለው ይዘናል። ወደ ዕለቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆይት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እናሰማችሁ።

ኢትዮጵያ አሁንም በከፍተኛ የስደተኛ ቁጥር በማስተናገድ ለተከታታይ ሁለትና ሶስት ዓመታት በአፍሪካ አንደኛ በዓለም ደግሞ በአምስተኛ ደረጃ የምትገኝበት ሁኔታ ነው ጽሁፉ የሚያሳየው። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው። ከአዲስ አበባ የተናቀረውን ዘገባ ቆየት ብለን እናቀርባለን። ሌላ አንድ ቅምሻ እናክለን።

ዘንድሮ አብቅቷል ማለት ነው። ዘንድሮ ድርቅ በዚህ በክረምት ውስጥ አይኖርም እና ድርቁ ያበቃበት ነው። ኤሊኖም ያበቃበት እና ወደ መደበኛው እየተመለሰ እንዳለ ማለት ነው። አሁን የባህር ወለል ሙቀትም ወደ መደበኛው እየተመለሰ እንዳለ ነው ማለት ነው። የኢትዮጵያ ሜቴዎሮሎጂ አገልግሎት ምክትል ዋና ዲሬክተር አቶ ዱላ ሻንቆ ናቸው የሰማችኋቸው። ዝርዝሩን በሁለተኛው አጋማሽ እናቀርባለን። አድማጮቻችን፣ አሁን ቀዳሚው የእለቱ አብይ ርዕስ ነው።

የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ሰኔ 15 ቀን በጾረና ግንባር ከኢትዮጵያ ጋር በተካሄደው ከባድ ውጊያ በኤርትራ በኩል 18 ወታደሮች እንደሞቱ ገልጠዋል ፕሬዚዳንቱ በኢትዮጵያ በኩል ተገደሉ ስለተባሉት ወታደሮች ቁጥር የተናገሩት ባይኖርም ባለፈው ሳምንት የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ከ200 በላይ የኢትዮጵያ ወታደሮች መገደላቸውንና ከ300 በላይ ደግሞ መቁሰላቸውን ይፋ አድርጎ ነበር። በሌላ በኩል

ዩናይትድ ስቴትስ ከኢትዮጵያ ጋር የሚከናወኑ የድንበር ግጭቶችን ትቆሰቁሳለች ስትል ኤርትራ ያወጣቸው መግለጫ እውነታ የለውም ስትል ዋሽንግተን አስታውቃለች። ኤርትራ በበኩሏ ማስረጃ አለኝ፣ በቅርቡ ይፋ አድረጋለሁ ብላለች። የሰሞኑን የኢትዮጵያና የኤርትራ ዩናይትድ ስቴትስን ሁኔታ በተመለከተ ሄኖክ ዘማእግዜር ቀጣይ ዘገባ አሰናድቷል።

በዛሬ ዕለት የኤርትራ የሰማዕታት ቀን ሲከበር ፕሬዚዳንት ኢሳያስ አፈወርቂ ባደረጉት ንግግር ሰኔ አምስት ቀን በኢትዮጵያና ኤርትራ ድንበር በተካሄደው ውጊያ አስራ ስምንት ወታደሮች በመሞታቸው ቀኑን ከበድ ያደርገዋል ብለዋል። በዚህ አጋጣሚ መብፅዓናን ናጽነትን ሰማዕታትናን አሐዲስና ናሐየልና በዚህ አጋጣሚ የሰማዕታትን ቃልና ነጻነት አድሰን በማጠናከር ትላንት እሁድ የሰማዕታትን የአደራ ሰንደቅ ዓላማ ከፍ አድርገው

የአስተማሪዎቻቸውን ፈለግ ለተከተሉ 18 መሥዋዕትነት የከፈሉ ጀግኖቻችን ኩራት ይሰማችሁ፣ በክብርም ይታወሱ። በጾረና ግንባር በኩል ኢትዮጵያና ኤርትራ ባካሄዱት ውጊያ ከ200 በላይ

የኢትዮጵያ ወታደሮችን ገድ ያለው ሌሎች ከሶስት መቶ በላይ የሚሆኑን አቁስ እያለው ስትል ኤርትራ ባለፈው ሐሙስ ማስታወቋ ይታወሳል። የኤርትራ መንግሥት ሐሙስ ዕለት ባወጣው መግለጫ የሰጠው አሀዝ በነጻ ምንጭ የተረጋገጠ አይደለም። የኢትዮጵያ መንግሥት ባለስልጣናት እኛ እያነባን ስላልሆነ ቁጥሩን መግለጽ አያስፈልገንም ሲሉ ከኤርትራ በኩል የተሰጠው መግለጫ ተአማኒነት እንደሌለው ማስረዳታቸው ይታወሳል።

በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም በኤርትራ በኩል ማስረጃ አለ ወይ በሚል ለቀረብንላቸው ጥያቄ የሚከተለውን መልስ ሰጥተዋል። ማስረጃችን እኮ እኛ እኮ እዛ ጦር ሜዳው ላይ ነበር አብዛኛውን እኛ እኮ ደግሞ ጦርነትን ከዚህ በፊት ዛሬ አይደለም። ጦርነትን የጦርነት አስከፊ ገጽታዎች የሰው ህይወት ይጠፋል በከንቱ ንብረት ይወድማል በከንቱ ገንዘብ ይጠፋል በከንቱ። ስለዚህ ዓለም ኪሳራውን እንዲያቀው

የነገርነው ነው እንጂ ለፉከራ ብለን የምንነግረው ቃል አይደለም። ስለዚህ ከዚህ በፊት እንዴት እንደምንቆጥር እንዴት እንደምናየው የጦርነት ልምድ ስላለን ከዛ የተነሳ ነው እንጂ ለፉከራ የተደረገ

አኃዝ አይደለም። ልምዱ እንዳለ ሆኖ ግን ማስረጃ እንግዲህ ፎቶግራፎች፣ ቪዲዮ እስካሁን የወጡ አልተመለከትንም፣ እና ብዙ ጊዜ ብዙ ጊዜ ይወጣል ላይወጣም ይችላል። ብዙ ሀገሮች እኮ አንዳንዴም እኮ አናንተ የስንት በሲሪያ ውስጥ እንደዚህ ሆነ፣ በአልሸባብ ይሄንን ያክል ተገደለ፣ በኢራቁስጥ ይሄን ተገደለ። የተወሰኑ ቁጥሮች እኮ ናቸው የሚወጡት እንጂ በሙሉ ስል ጋዜጠኛው ያገኘዋልና ያወጣዋል የሚል እኔ አይቼም ሰምቼም አላውቅም።

የኤርትራ መንግስት ባለፈው ሳምንት ማብቂያ ባወጣው መግለጫ ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር ወግና የድንበር ግጭቶችን ጥቅስ ትቆሰቁሳለች ስትል ያወጣችው መግለጫ እውነታ የለውም ሲል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ዝርዝር መረጃዎችና ማረጋገጫዎችን ሳያቀርብ የኤርትራ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ባለፈው እሁድ በሁለቱ ሀገሮች መካከል በተካሄደው ውጊያና በሌሎች የድንበር ጉዳዮች

ዩናይትድ ስቴትስ ጥቅስ በጦር መሳሪያ አቅርቦት የተጠናከረ ጥቃት እንዲደርስ አግዛለች ብሏል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጆን ከርቢ ከዝግጅት ክፍላችን ለቀረበው ጥያቄ በሰጡት መልስ ዩናይትድ ስቴትስ በሁለቱም ሀገሮች መዲናዎች ባሉን ወኪሎችም ሆነ በኒውዮርክ በተባበሩት መንግስታት ድርጅት መልእክተኞቻችን ኢትዮጵያና ኤርትራ

በትዕግሥት ነገሮች እንዳይባባሱ እንዲሰሩ ጥሪ አቅርባለች። ባለፈው ሳምንት የተባበሩት መንግስታት ድርጅት ያሰማራው አጣሪ ቡድን በኤርትራ ላይ ባቀረበው ዘገባ እንደተመለከተው የመንግስታቱ ድርጅትና የዓለም አቀፉ ማኅበረሰብ እንደ አውሮፓውያን ዘመን አቆጣጠር በ2002 በኤርትራና ኢትዮጵያ የድንበር ኮሚሽን የተላለፈው ውሳኔ እንዲተገበር ይጠይቃል። እኛም

ድንበሩ የሚካለልበት መንገድ እንዲፈለግ ለኢትዮጵያም ለኤርትራም ቃላቸውን እንዲያከብሩ ጥሪ እናቀርባለን።

በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም አርብ ዕለት ለአሜሪካ ድምፅ ሬዲዮ በሰጡት ቃል ዩናይትድ ስቴትስ ኢትዮጵያን በመጠቀም የድንበር ግጭቶችን ትቆሰቁሳለች በሚል የወጣውና በሁለቱ ሀገሮች መካከል በተካሄደው ውጊያና በሌሎች የድንበር ጉዳዮች ደግሞ ዩናይትድ ስቴትስ በጦር መሳሪያ አቅርቦት የተጠናከረ ጥቃት እንዲደርስ አግዛለች ሲል የወጣውን ሪፖርት ለዝግጅት ክፍላችን እንዲህ አብራርተዋል።

በዚህ በሰሞኑ አይደለም እኮ ዩናይት ስቴትስ እዚህ ግጭቱት ከገባች ረጅም ጊዜ አድርጓል። ኢትዮጵያን ስትራቴጂክ ጓደኛ ብላ ጠርታ ማንኛውንም እርዳታ የኢኮኖሚን ይሁን የእህሉንም ይሁን የወታደራዊ ተጋገዙን ይሁን እየሰጠች ነው። ምክንያቱም ኢትዮጵያ አሜሪካንን ደግሞ እያገለገለቻት ነው። ወደ ደቡብ ሱዳንም የተላከችው በአሜሪካ ኢንስትራክሽን ነው።

ወደ ሶማሊያ የገባችው አሜሪካ ትእዛዝ ነው። ስለዚህ ይሄን ሁሉ እንደ አገልጋይ አድርገው ስለቆጠሩ ኢትዮጵያ ጋር ወግ ነው ኤርትራን ለማዳከም መስራት ከጀመሩ አሁን አይደለም። ራሱ የድንበሩ ጉዳይ የተነሳው በፊትም በአሜሪካ ግፊት ነው። እሱ ብቻ አይደለም፣ እስካሁን ድረስ ሊተገበር ያልቻለው ኢትዮጵያ የማትወጣበት ምክንያት አሜሪካንን በመያዟ ነው። ይሄ ደግሞ እኛ የምንለው ዝም ብሎ ከአንጎላችን የምንለው ሳይሆን

ዊኪሊክስ ላይ በሙሉ ወጥቷል፣ በግልጽ ተሰፍሮ። ሳንክሽኑንም እራሱ እንዴት እናስገባላችሁ፣ እንዴት ይሻላችኋል፣ ምን ብንል ይሻላል? ተብለው ተመካክረው የተደረገ ጉዳይ ስለሆነ ጉዳዩን የኤርትራና የኢትዮጵያን የያዙት አሜሪካ ናቸው። ሁለተኛውን የዚሁ መግለጫ አረፍተ ነገር ብንመለከት በአንድ ላይ ያለ ነው። በድንበሩ ዙሪያ የጦር መሳሪያ እንቅስቃሴን በማገዝም ዋሽንግተንን ኤርትራ ትከሳለች። ዝርዝር መረጃ አላችሁ?

በዝርዝር መረጃ አለን። መግለጫው እንደሚለውም በአስፈላጊው ጊዜ በዝርዝር እናወጣዋለን ተብሏል። ይሄ እኮ አሁንም ያልነው አይደለም። በሙሉ በግልጽ ማንኛውንም እርዳታ ለኢትዮጵያ ሊሰጧት እንደሆኑ ኦባማም አዲስ አበባ ሄዶ ባረገው ተናግሮታል። ዋይትሀውሱም ከዚህ በፊት ጠቅላይ ሚኒስትር ኃይለ ማርያም

እና ኦባማ ባደረጉት ስብሰባ ላይም እንዲሁ አይነት ተገልጿል። ስለዚህ ይሄ አዲስ ነገር አይደለም ያል ነው። እኛ አሁን ምስጢሩን እያወጣ ነው እና ዓለም እንዲያውቀው የኢትዮጵያ ሕዝብም የወቀው የኤርትራ ሕዝብም የወቀው ብለን በግልጽ እየነገርን ነው። በየጊዜውም መግለጫችን ይወጣል ማለት ነው። እንግዲህ ከበድ ያለ ወቀሳ ነው ያቀረባችሁት።

ይህንን አስመልክቶ ደግሞ እንግዲህ በመረጃ መታገዝ አለበት። እንደዚህ አይነት መረጃ በሚወጣ ጊዜ ከአንድ ሀገር መንግስት፣ ከአንድ ወገን በሚወጣ ጊዜ ምን ምን መረጃ አላችሁ? ወደፊት እንገልጻለን ከማለት እንገልጻለን ብለሃል። መረጃውን አሁን ከገለጽኩልህ ወደፊት እንገልጻለን ማለት ኮ በአማርኛ ወደፊት እንገልጻለን ማለት ነው። አሁን ከገለጽኩልህ ኮ አልገለጽኩልህም ማለት ነው።

አሁን ግን ላለማቀፍእንገልጻለን ነው አማርኛው። ለዓለም አቀፉ ማህበረሰብ እሱማ በመግለጫው ላይ በግልጽ ተቀምጧል። ለዓለም አቀፉ ማህበረሰብ ለሌሎችም እንደዚሁ። እንግዲህ አንድ መግለጫ በሚወጣ ጊዜ ከአንድ ሀገር በመረጃ የተደገፈ መሆን አለበት። መረጃ አላችሁ ወይ? ልክ በመረጃ አለን በመረጃ የተደገፈ ነው። ጊዜውን ጠብቀን ደግሞ እናወጣዋለን። እኛን እኛን የያዝ ነው መረጃውን

በመረጃችን ደግሞ እናወጣለን ብለን ገልጸናል። በጣም ነው የማመሰግነው። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ለሰጡ ማብራሪያ አመሰግናለሁ። እኔም አመሰግናለሁ።

ወደ ተከታዩ የመጽሔት ርዕስ ስንሻገር ወደ ኢትዮጵያ ይወስደናል። ዓለም አቀፉ ሕብረተሰብ አብዛኛውን ትኩረቱን በሶሪያ ላይ በማድረጉ በኢትዮጵያ በሚገኙ የጎረቤት ሀገሮች ስደተኞች ላይ አሁንታ ያልሆነ ተጽዕኖ ማሳደሩን አንድ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቢሮ ቃል አቀባይ ተናገሩ። የድርጅቱ የኢትዮጵያ ቃል አቀባይ

አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምጽ ራዲዮ እንደተናገሩት አገሪቱ ከሰባት መቶ ሺህ በላይ ስደተኞችም በተለይም ካምፖች በተለያዩ ካምፖች ውስጥ እያስተናገደች ነው ያሉት። ዓለም አቀፎች ስደተኞች ቀንም ከእነዚሁ አንዱ በሆነው አሶሳ አካባቢ በሚገኝ ካምፕ ተከብረዋል። አቶ ክሱትን በስልክ ያነጋገረው ዘጋቢያችን እስክንድር ፍሬው ሲሆን፣ በኢትዮጵያ ያሉ የጎረቤት አገር ስደተኞች ቁጥር እንዴት እየጨመረ እንደመጣ በሚያብራሩበት ይጀምራል። በጣም አሻቅበው ነበር ነው

ወደ ወደኛ ሲመጣ በሁለት ሺ አስራ አምስት እና ሁለት ሺ አስራ አራትን ስናወዳድር ሁለት ሺ አስራ አራት በጣም የበለጠ ስደተኞች በእርግጠኛ ቁጥር እጄ ላይ ባይኖርም ብዛት ያላቸው ስደተኞች ደርሰዋል ይሄም የደቡብ ሱዳን ግጭት የተቀሰቀሰበት ወቅት ስለነበረ እንደምታስታውሰው ዲሴምበር ሁለት ሺ አስራ ሶስት ደበኞች አቆጣጠር መጨረሻ ላይ ነው ግጭት የተከሰጠው ና አብዛኞቹ የመጡት በሁለት ሺ አስራ አራት

እና በተወሰኑትም የሁለት ሺ አስራ አምስት ነበረ። ስለዚህ ከሁለት ሺ አስራ አራት ሲወዳደር ሁለት ሺ አስራ አምስት በጣም ብዙ ቁጥር የመጣበት ነው ብሎ ማለት አይቻልም። ዞሮ ዞሮ ግን ኢትዮጵያ አሁንም በከፍተኛ የስደተኛ ቁጥር በማስተናገድ ለተከታታይ ሁለትና ሶስት ዓመታት

በአፍሪካ አንደኛ በዓለም ደግሞ በአምስተኝነት ደረጃ የምትገኝበት ሁኔታ ነው ጽሁፉ የሚያሳየው። ስንት ነው በአጠቃላይ አሁን ኢትዮጵያ የምታስተናግዳቸው ስደተኞች? ከየትኞቹ ሀገራትስ የመጡ ናቸው? ኢትዮጵያ አሁን እስከአለፈው እንደ ህወኞች አቆጣጠር ነይ ሰላሳ ድረስ ግንቦት ሰላሳ ድረስ ግንቦት ሰላሳ ብለው እዛ ድረስ ሰባት መቶ ሰላሳ ስምንት ሺህ ስደተኞች ታስተናግዳለች።

እነዚህ በብዛት ያላቸው ከአራት ሀገሮ የመጡ ስደተኞች ናቸው። በተለይ አብዛኛውን ቁጥር የያዙት እነዚህም ከደቡብ ሱዳን፣ ከሶማሊያ፣ ከኤርትራና ከሱዳን የመጡት ናቸው በዛው ቅደም ተከተል በቁጥሩ እየመሩት ያሉት።

በተለይ የደቡብ ሱዳን ከወደ አርባ ፐርሰንት የሚጠጋውን ቁጥር የያዘው የደቡብ ሱዳን ስደተኞች ናቸው። ቀጥሎ ያሉት ሶማሊያውያን ናቸው። ከዛም ኤሪትራውያን እንደዛ እያለ ይሄዳል። አቶ ክሱት እንግዲህ አቃለው ገና መምጣቶት ነው። ዛሬ የስደተኞች ቀን በኢትዮጵያ

ተከብሯል። በአሶሳ ነው የተከበረው፣ እንደሚገባኝ ለምንድን ነው ያ ቦታ የተመረጠው? በምንስ ስነ ስርዓት ነው ዛሬ የተከበረው? ገና እንደተመለሱ ነው እያናገሩኝ ያሉት እንግዲህ

ካምፖ የመጣሁት አሶሳ ውስጥ አራት የስደተኛ ካምፖች አሉን። ከእነዚህ ውስጥ አራተኛው እና በቅርብ ጊዜ አምና መጨረሻ ላይ የተመሰረተው ጾሬ የሚባል ካምፕ አለ። ጾሬ ካምፕ ለአሶሳም ለኢትዮጵያም የመጨረሻው አዲስ የሚባል ካምፕ ነው። ስለዚህ አዲስ ካምፕ

ሁልጊዜ መመስረት በጣም በጣም ውድ ነው። ብዙ አገልግሎቶች መሟላት አለባቸው። የትምህርት፣ የውሃ፣ የጤና እና የመሳሰሉት መሟላት አለባቸው። አሁን ግን አብዛኛው በሪሶርስ ምክንያት አብዛኞቹ አገልግሎቶች በጊዜያዊነት በኢመርጀንሲ ደረጃ ነው ያሉት። ስለዚህ ረዎቻችን በተለይ ሄደው እንዲያዩዋቸው እኔ የፈለግነው ስለዚህ የመጀመሪያ የሚያደረግ ነው እዛ

የት የመጡ ናቸው? አቶ ክሱት፣ አብዛኛዎቹ አሁን የጠቀሱት አዲሱ ካምፕ ውስጥ የሚስተናገዱት ከደቡብ ሱዳን እና ከሱዳን የመጡት ናቸው። እሳ ከመቶ የሚሆኑት የደቡብ ሱዳን ስደተኞች ናቸው። ቀሪዎቹ ደግሞ የሱዳን ብሉ ናይል የመጡ ስደተኞች ናቸው። አቶ ክሱት፣ እንግዲህ ዛሬ የወጣው መግለጫ የዓለም የስደተኞች ቀን አስመልክቶ ከጀኔቫ የወጣው መግለጫ እንደሚለው ከዓለም ስደተኞች ግማሹ ወይም ሀምሳ ከመቶ የሚሆኑት ከሶስት ሀገራት ብቻ

ማለትም ከሶሪያ፣ አፍጋኒስታንና ሶማሊያ የተሰደዱ ናቸው ይላል። ኢትዮጵያ እንግዲህ የሶማሊያ ጎረቤት ሀገር እንደ መሆኗ ምንድን ነው የሶማሊያ ስደተኞች መብዛት በኢትዮጵያ ላይ እያሳደረ ያለው ጫና? የሶማሌ ስደተኞች አሁን በሶማሌ ስደተኞች መጠለያ ወደ ስምንት ስደተኛ መጠለያ ካምፖች አሉን። ከነሱ ውስጥ በኢትዮጵያ ውስጥ በእድሜው አንደኛ የሆኑ

ለሚደረግ ለፈረንጆች አቆጣጠር በአስራ ዘጠኝ ዘጠና አንድ የተመሰረተው ክብሪ በያ የሚባል ካምፕ አለ። ይሄ ካምፕ እንግዲህ ወደ ሀያ አምስት አመት ሆነው ማለት ነው። ስለዚህ ረዥም ጊዜ ከመኖራቸው የተነሳ ብዙዎቹ እዚሁ ካምፕ ተወልደው እዚሁ ካምፕም ተደው የወለዱ ስደተኞች ሁሉ አሉ። ምን ለማሳየት ፈልጌ ነው? ስደተኝነት ጊዜያዊ ነው ነበረ የሚባለው ፈርዛት ማተር ዮኔክስ ያራን ሲቋቋም ለሶስት አመት ነበረ

ከሁለተኛ ዓለም ጦርነት ምክንያት የተፈናቀሉ አውሮፓውያንን መልሶ በቃ ዘግቶ ይመለሳል ፕሮጀክት ነው ተብሎ ነበር የተቋቋመው።

ነገር ግን የሆኔክሲያርም ስልሳ አመቱን ደፍነዋል። እነዚህ ስደተኞችም እዚሁ ሁለተኛ ትውልድ እያዩ ነው ያሉት። ስለዚህ መጀመሪያ ለነሱ ትልቅ ስራ ነው፣ ብዙ የሚያመርቱበት ብዙ የሚሰሩበት እድሜያቸውን ስደተኛ ካምፕ ላይ ያውም ብዙ ነገር ያልተሟላበት ካምፕ ላይ ማሳለፋቸው አንደዚ ችግር ነው። ወጣቶቹ ህጻናቶቹም ኤሌመንተሪ ትምህርት እንደምንም ያገኛሉ። ከዛ በላይ ያለው ግን ባለን ሪሶርስ የሚወሰን ስለሆነ

በቂ ትምህርት ያገኛሉ ብለህ አታስበውም። ስለዚህ ነገ የነገ ሶማሊያ ገንቢ የሆነ ትውልድ ስደተኛ ካምፕ ላይ ጊዜው እንደዚህ የሚያሳልፍ ከሆነ ለሶማሊያም፣ አጠቃላይ ለሳብሪጅኑም ጥሩ አይሆንም። ኢትዮጵያን በተመለከተ ይታወቃል።

ኢትዮጵያ ሀብታም ሀገር አይደለችም። ሀብታም ለመሆን ለማደግ እየታተረች ያለች ሀገር ናት። ነገር ግን ድንበሮቿን በሙሉ ክፍት አድርጋ ስደተኞች ከግራም ከቀኝም ከላይም ከታችም እየተቀበለች ነው ያለችው። ይሄ ጫና ይፈጥራል። በአንዳንዶች አካባቢዎች የስደተኛው ቁጥር ከነዋሪው ቁጥር የሚበልጥበት ሁኔታ ሊፈጠር ይችላል። ለምሳሌ ጋምቤላ ማለት ነው

ጋምቤላ እየተቀራረበ ሊሆን ይችላል። በማይበልትም እየተቀራረበ ሊሆን የሚችልበት ሁኔታ አለ። ስለዚህ ስደተኞች እንግዲህ ከየት የትም አይሄዱም። ከአካባቢው ነው እንጨት መቁረጥ የሚፈልጉ አካባቢ ጋር የሚሄዱት አካባቢው ሰዎች ደግሞ ትክክልም ነው አገባቸው ያለው ዛፍ እንደ ልጅ ያሳ

ድርና እንግዳው እናመሰግናለን። ወደሚቀጥለው ዘገባ እናልፋለን። ከሰሃራ በስተደቡብ ባሉት የአፍሪካ ሀገሮች በኮንትራት ቅጥር የሚያስተምሩ መምህራንን አጠቃቀም በትምህርት ስርዓት ውስጥ ያለውን ድርሻና የሚያሳድረውን ተጽዕኖ መርምሮ ለፖሊሲ አውጪዎች ምክር የማቅረብ ዓላማ ያለው ዓለም አቀፍ ጉባኤ ዛሬ አዲስ አበባ ላይ ተከፍቷል። በኮንትራት ቅጥር የሚሰሩ መምህራን አጠቃቀም በኢትዮጵያ የትምህርት ዘርፍ አንድ ፈተና እንደሆነም ተጠቁሟል።

አዲስ አበባ የሚገኘው ዘጋቢያችን መለስካቸው አመሃ ጉባኤውን ተከታትሎ የላከልን ዘገባ ዝርዝሩን ይዟል። አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል በአፍሪካ አዳራሽ ዛሬ ረፋዱ ላይ ይህ የኮንትራት መምህራንን አጠቃቀም የሚመረምር ዓለም አቀፍ ጉባኤ ሲከፈት የተሰራጩ መረጃዎች እንደሚጠቁሙት በ21ኛው ምዕት ዓመት ዓለም ለመምህራን ያላት ፍላጎት በእጅጉ ከፍ እንዳለ ያመለክታሉ።

እንደ አውሮፓውያን ዘመን አቆጣጠር ከ1999 እስከ 2011 ባሉት ዓመታት ብቻ የትምህርት እድል የማያገኙ ሕፃናት ቁጥር በግማሽ ያህል እንደቀነሰ እነዚህ የጽሑፍ መረጃዎች ይናገራሉ። ይህ እውነታ ደግሞ በአንዳንድ በበለጸው ሀገሮቹ እንኳ ሳይቀር መንግስታት የመምህርነት ሙያ የሌላቸውን ሰዎች ሁሉ እንዲያስተምሩ በኮንትራት ሊቀጥሯቸው ተገደዱ።

ይህ ግን በትምህርት ጥራት ላይ የሚያሳድረው ተጽዕኖ አሉታዊ በመሆኑ ለችግሩ መፍትሄ ለማግኘት የተለያዩ ጥረቶች ሲካሄዱ ቆይተዋል። የዚህ ዓለም አቀፍ ጉባኤ ዋና ዓላማም እንዲህ ያሉ መፍትሄዎችን ለፖሊሲ አውጪዎች በምክረ ሀሳብ ደረጃ ማቅረብ እንደሆነ ለጋዜጠኞች የገለጹት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የመምህራን ግብረ ኃይል ኃላፊ ዶክተር ኤደም አዱብራ ናቸው።

የምንነጋገረው ማስረጃን መሠረት ስላደረገ የፖሊሲ ቀረጻ ነው።

ስለሆነም እነዚህ የኮንትራት የምንላቸው መምህራን እነማን ናቸው? ፍላጎታቸው ምንድን ነው? በሚገባ እንዳያስተምሩ እንቅፋት የሚሆኑባቸው ምንድን ናቸው? እነዚህ መምህራን ስንት እንደሆኑ የት እንደሚገኙና የመሳሰሉትን መረጃዎች እናሰባስባለን። ከድሃ ቤተሰብ በመወለዳቸው ብቻ ለብዙ ጉዳት የተዳረጉ ሕፃናትን የሚንከባከቡት እነዚህ መምህራን ከሆኑ ፍትሃዊነት በጎደለበት ወይም መተካከል በሌለበት ስፍራ የሚገኙ ናቸው።

እናም መንግሥት ይህንን ተመልክቶ የሰለጠኑ የበቁና ጥቅማቸው የተጠበቀላቸው መምህራን በገጠርና በተጎዱ የሀገሪቱ ክፍሎችም መኖር አለባቸው ብሎ እንዲወስን ያስችለዋል። ኤደም አዱብራ ቀጥለውም እነዚህን በኮንትራት የተቀጠሩ መምህራን ወደ ገጠሩ ስንልካቸው ሥራቸውን ጥለው እንዳይመለሱ ምን ማድረግ አለብን? እነዚህ ሰዎች መቼም በማይመች ኑሮ እድሜያቸውን ሊገፉ አይፈልጉም። ለልጆቻቸው ጥራት ያላቸው ትምህርት ቤቶች

ለቤተሰቦቻቸው የጤናና የመሳሰሉ አገልግሎቶችን ይፈልጋሉ። ይህን ሲያጡ ደግሞ የሚከተለው እናም ሙያውን ትተው እየሄዱ ትምህርት ቤቶቹ አስተማሪ የሌላቸው ትምህርት ቤቶች ይሆናሉ። እነዚህን ሁሉ በሰነድ አስፍረን ውሳኔ ወደሚሰጡት አካላት እናቀርባለን

ለሁሉም ሕፃናት ትምህርት ለማዳረስ ብዙ እየሰራችሁ ናችሁ። ብዙ ገንዘብ እያፈሰሳችሁ ነው። ግን ትምህርትን በስፋትና በጥራት ለማዳረስ እንቅፋቶቹ እነዚህ ናቸው ብለን ማቅረብ ነው የዚህ ጉባኤ ዓላማ። በኢትዮጵያ የትምህርት ሚኒስቴር ሚኒስትር ዴኤታ አቶ ተሾመ ለማ በበኩላቸው ጉባኤውን በይፋ ሲከፍቱ ባደረጉት ንግግር እንዳስገነዘቡት በሀገሪቱ የትምህርት ጥራትን እውን ለማድረግ ከባድ ተግዳሮት እንዳለ አልሸሸጉም።

ኳሊቲ ቲቸር ወርክፎርስ ዘር ዝ ስቲል። ጥራት ያላቸውን መምህራን ለማፍራት የምናደርገው ጥረት እንዳለ ሆኖ አሁንም ብዙ መስራት ይኖርብናል። አንዱ ፈተናችን በየጊዜው እየናረ የሚሄደውን ተማሪዎቻችን ከፍተኛ ብቃት ያላቸውን መምህራን እንድናሰልፍ የሚያቀርቡት ጥያቄ ነው። የኮንትራት መምህራን አጠቃቀም በኢትዮጵያ የትምህርት ዘርፍ ውስጥ ከባድ የፖሊሲ ፈተና ነው።

አቶ ተሾመ ለማ በተለይ በገጠሪቱ ኢትዮጵያ ያለው የመምህርና የተማሪዎች ጥምርታ በፖሊሲው ከተመለከተው ከፍ ያለ መሆኑን ገልጸው እንደ መፍትሄ የተወሰደውም በሌሎች ሀገሮች እንደተደረገ ሁሉ አስተማሪዎችን በኮንትራት መቅጠር እንደሆነ አብራርተዋል።

በፖሊሲው መሠረት በአንደኛ ደረጃ ትምህርት ቤቶች የተማሪዎችና የመምህር ጥምረት አንድ ለሃምሳ ነው። በተጨባጭ ግን አንድ መምህር በተለይ በገጠር የሚያስተምራቸው ተማሪዎች አማካይ ቁጥር ከሃምሳ በላይ ነው።

በዚህም ምክንያት መምህራንን በኮንትራት ለመቅጠር ተገደናል። ስለሆነም በየክልሉ የመምህራን ማሰልጠኛ ኮሌጆችን መጨመር ነበረብን። የተለያዩ መርሃ ግብሮችን እየነደፍን የመምህራን ደረጃ ወደ ዲፕሎማ ከፍ እንዲል ማድረግ ነበረብን። እናም በልማት ዕቅዱ ቀጣይ ዓመታት አንድ መምህር ለሃምሳ ተማሪዎች የሚለውን ፖሊሲ በተግባር ለመተርጎም እንጥራለን።

በዚህ 25 የአፍሪካ ሀገሮችና ና ሌሎች ዓለም አቀፍ ባለድርሻ አካሎች በሚካፈሉበት ጉባኤ ላይ ሀገራት የተለያዩ ተሞክሮዎቻቸውንና የመፍትሄ ሀሳቦቻቸውን እንደሚለዋወጡና ተጨባጭ የፖሊሲ ምክር ሀሳቦች የሚፈልቁበት መድረክ እንደሚሆን አዘጋጆቹ ይናገራሉ።

ጉባኤውን ያዘጋጁት በዩኔስኮ የአፍሪካ የአቅም ግንባታ ዓለም አቀፍ ተቋም፣ የአፍሪካ ህብረት ኮሚሽን፣ የፈረንሳይኛ ተናጋሪ ሀገሮች ዓለም አቀፍ ድርጅት፣ በአፍሪካ የትምህርት ልማት ማህበርና ትምህርት ዓለም አቀፍ ወይም ኤጁኬሽን ኢንተርናሽናል ናቸው። ጉባኤው ለአራት ቀናት የሚቀጥል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

መለስካቸውን፣ ለዘገባው እናመሰግናለን። አድማጮች፣ የምትከታተሉት በ19 ፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ35 ያመለክታል። አስተናጋጆቻችሁ አሉ አከበደና?

አዲሱ አበበነን ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ልንጀምር ነበር። ሰዓታችን አሉላ እንዳለው ሶስት ሰዓት ከሰላሳ ስድስት እንደም እየሆነ ነው። ሰዓት የለንም። ወደ ሳምንታዊው ሰሎሞን ክፍሌ ወደሚያቀርበው ስፖርት ፕሮግራም እናልፋለን። በዩናይትድ ስቴትስ ቅርጫት ኳስ የክሊቭላንድ ካቫሌርስ ቲም የዘንድሮን ብሔራዊ የዋንጫ ፍጻሜ አሸነፈ። ከ52 ዓመታት በኋላ ለመጀመሪያ ጊዜ ነው ዋንጫ ሲያነሳ።

በአትሌቲክስ በኢብራሂም ጀላን የተመራው የ5000 ሜትር ሩጫ ውድድር በአስደናቂ ውጤት ተጠናቀቀ። ከአንደኛ እስከ ስድስተኛ ተከታትሎ የገቡት በሙሉ የኢትዮጵያ አትሌቶች ናቸው። እንደምናምሽታችሁ ልኛል፣ የተከበራችሁ አድማጮቼ ከአዲስ አበባም ዜናዎች አሉን። አብራችሁን ቆዩ። ዘ ክሊቭላንድ ካቫሌርስ ጎልደን ስቴት ዋሪየርስን በፍጻሜው 93 ለ89 አሸንፈው

ከሁለት ዓመታት ድርቅ በኋላ ለመጀመሪያ ዋንጫ ያገኙበትን የቅርጫት ኳስ ዜና ላስቀድም። ክሊቭላንድ ከተማ ብዙ ጊዜ ነው ለፍጻሜ እየደረሰች ዋንጫ ሳታገኝ የቀረችው ለብዙ ዓመታት ቆይታለች። እናም የትላንቱ ድል ብዙ ቢያስፈነድቃት አይገርምም። ድሉ ለከተማዋ ብቻ ሳይሆን ለኮከብ ተጫዋቿ ለብሮን ጄምስም ጭምር ነው።

በአቅራቢያው አክረን ኦሃዮ ያደገው ለብሮን ጀምስ ቲሙን የተቀላቀለው እንደ አውሮፓን ዘመን አቆጣጠር በ203 ዓ ም ላይ ነበር። ወዲያው ጥሎ ወጣና ማያሚን ተቀላቀለ። አሁን ወደ ክሊቭላንድ ከመመለሱ በፊት ሁለቴ ሻምፒዮናውን አሸንፏል። ከውድድሩ ፍጻሜ በኋላም ሲናገር ወደ ቤቴ ተመልሻለሁ፣ የመጣሁትም ለዚሁ ነው፣ የተጠማኑን ዋንጫ ለማግኘት ክሊቭላንድ ይኸውልሽ

ይሄ ዋንጫ ላንቺ ነው ሲል አበርክቷል። አክሎም በአሁኑ ሰዓት ያለው እፎይታ ሳይሆን የደስታ ስሜት ነው። ለእኛ እንደ ቲም፣ እንደ ከተማዋ ነዋሪዎችና እንደ አንድ ማህበረሰብ ወቅቱ የደስታ ነው። ከተማችንን በጋራ ለማሳደግ ያደረግነው የጋራ ጥረት ቀጥሎ እዚህ ደረጃ ደርሷል እና ምኔ የዚህ ጥረት አካል በመሆኔ ደስተኛ ነኝ ብሏል።

የክሊቭላንድ ካቫሌርስ ቲም ትላንት አንድ ሌላም ከዚህ ቀደም በሊጉ ታሪክ ያልተፈጸመ ድርጊት ታከናውኗል። በተከታታይ ግጥሚያ ሦስት ለአንድ ተቀድሞ ሰባተኛውንና የመጨረሻውን የዋንጫ ፍጻሜ በማሸነፍ ታሪክ ሰርቷል። ለአትሌቲክስ ዜና ወዳለፈው ሐሙስ ስቶክሆልም፣ ስዊድን የዳያመንድ ሊግ ስምንተኛ ዙር ውድድር እናልፋለን። በወንዶቹ አምስት ሺህ

በእጅጉ የተደነቁት የኢትዮጵያ አትሌቶች ከአንደኛ እስከ ስድስተኛ ያለውን ስፍራ ተከታትለው በመግባት አሸንፈዋል። በ2011 10 ሺህ የዓለም ሻምፒዮኑ በኢብራሂም ጀላን የተመራው የኢትዮጵያ ቲም በመጪው የሪዮ ኦሎምፒክ ትልቅ ተስፋ እንዳለውም ጠቁሟል። ኢብራሂም ጀላን አንደኛ ሲሆን ጊዜው 13 ደቂቃ ከ03 ነጥብ 22 ሴኮንድ ተመዝግቧል። ዮሚፍ ቀጀልቻ፣ ሙክታር ኢድሪስ፣ ይግረም ደመላሽ፣ የኔው አላምረውና ሰልሞን በሪው።

ከሁለተኛ እስከ ስድስተኛ ያለውን ስፍራ ወስደዋል። ጌታነታምሬም ብዙ አልራቀም፣ ስምንተኛ ወጥቷል። ዘርሰናይ ታደሰ ከኤርትራ በአስረኛነት ነው የጨረሰው። ኢብራሂም ጀላን የተጎናጸፈው ድል ሳያንሰው ለብሪታንያው አትሌት ሞ ፋራ መልእክት ለማስተላለፍ እጅግ ፈጥኗል። ሪዮ ላይ ፋራን ለማሸነፍ ዝግጅት የጀመርነው ቀደም ብለን ነው። በጥሩ ሁኔታም እየተካሄደ ነው። የተዘጋጀን ይመስለኛል። ለፋራ እርግጥ አክብሮቱ አለን፣ ግን እኛ እንደ አንድ ቲም ይሆናል የምንሮጠውና

የማሸነፍ ዕድላችን ሰፊ ነው ብሏል። በእግር ኳስ ኮፓ አሜሪካ ሴንቲናሪዮ በዩናይትድ ስቴትስ አስተናጋጅነት ቀጥሏል። ቅዳሜ ዕለት አርጀንቲና ቬኔዙዌላን አራት ለአንድ፣ ቺሌ ሜክሲኮን እንደማይሆን አድርጎ ሰባት ለዜሮ አሳፍሯል። ሜክሲኮ በዋና ተቀናቃኟ ቺሌ በዚህን ያህል ግብ ስትገረፍ የመጀመሪያዋ ነው።

አሰልጣኙ ስራቸውን እንዳያጡ ያሰጋቸዋል። ዛሬ ያርፋሉ። ሁሉም ሻንጣውን ቀርቅቦ ወደ የቤቱ የተመለሰው ካረፈ ቆይቷል። ለማንኛውም ነገ አስተናጋጅ ዩናይትድ ስቴትስ ከከባዱ የዲ ምድብ አንደኛ አርጀንቲና ጋር ይጋጠማል። ሜሲ ተሽሎት ገብቶ እያተራመሰ ነው። ወዮለት የዩናይትድ ስቴትስ ቲም። ባጭሩ ሁለቱን ለማነጻጸር ዩናይትድ ስቴትስ እዚህ የደረሰችው ኮስታሪካን አራት ለዜሮ

ፓራጓይን አንድ ለዜሮ ኤኳዶርን ሁለት ለአንድ አሸንፋ ሲሆን ከምድቧ በ6 ነጥብ መርታ ነው። ከዚህ ምድብ በ9 ነጥብ በአንደኝነት የጨረሰችው አርጀንቲና ደግሞ ፓናማን አምስት ለዜሮ፣ ቦሊቪያን ሶስት ለዜሮ፣ ቬነዙዌላን አራት ለአንድ አሸንፋ ነው። የዩናይትድ ስቴትስ ብሔራዊ ቡድን እርግጥ ለእግር ኳስ ስፖርት እንግዳ ብትሆንም አውሮፓዊ አሰልጣኝ ስላላት ጥሩ አቋም ላይ ትገኛለች። ያረቷታል። አርጀንቲናን የሚያህል ከባድ ሚዛን የማሸነፍ ዕድሏ ግን አይታየኝም።

ወደ 2016ቱ የአውሮፓ ዋንጫ ስንሸጋገር ትላንት አልቤንያ ሩማንያን አንድ ለዜሮ ስታሸንፍ፣ ስዊዘርላንድና አስተናጋጅ ፈረንሳይ እኩል ዜሮ ለዜሮ ተለያይተዋል። ዛሬ የቢ ምድቦቹ ሩሲያ ከዌልስ ስሎቫኪያ ከእንግሊዝ ይጋጠማሉ። ነገና ከነገ በስቲያ የሲና ዲ ምድቦች ይጫወታሉ። እንከታተላለን። ለሀገር ውስጥ የእግር ኳስ ስፖርትና ሌላም ዜና የአዲስ አበባው ዘጋቢ ገዛኝ ጽዮን መስቀል መስመር ላይ ይገኛል። መቀጠል ትችላለህ ገዛኝ።

አመሰግናለሁ ሰለሞን። ሀያ አራተኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በአዲስ አበባ እና በክልል ከተማዎች ተካሂደዋል። ትናንት በአዲስ አበባ ስቴዲየም መከላከያ ከኢትዮጵያ ንግድ ባንክ አቻ አንድ ለአንድ ሲለያዩ፣ ሳሙኤል ታዬ ለመከላከያ ዳኛቸው በቀለ ደግሞ ለኢትዮጵያ ንግድ ባንክ ጎሎቹን አስቆጥረዋል። ያገግማል ተብሎ የተጠበቀው ባለሜዳ ደደቢት አልተሳካለትም፣ በሲዳማ ቡና አንድ ለባዶ ተሸንፏል።

አዳማ ከነማ በሜዳው ወላይታ ዲቻን አስተናግዶ ሶስት ለአንድ አሸንፈው ሸኝቶታል። የዚሁ የሀያ አራተኛው ሳምንት የውድድር አካል የሆነው አራት ጨዋታዎች በአዲስ አበባ ና በክልል ዛሬ ይካሄዳሉ። በቅጣት ምክንያት ውድድሩን በዝግ ስቴዲየም እንዲያደርግ የተወሰነበት ኢትዮጵያ ቡና ዛሬ በአበበ ብቂላ ስቴዲየም ከድሬዳዋ ከነማ ጋር ይጫወታል። ከዛሬዎቹ አራት ጨዋታዎች አንዱ በአዲስ አበባ ስቴዲየም የሚደረገው

የቅዱስ ጊዮርጊስ ና የዳሽን ቢራ ጨዋታ ሲሆን ቅዱስ ጊዮርጊስ በዛሬው ጨዋታ አንድ ነጥብ ብቻ ማግኘት ከቻለ ዋንጫውን ለመቀዳጀት ያስችለዋል። በአንጻሩ ዳሽን ቢራ ደግሞ በወራጅነት ስጋት ውስጥ በመሆኑ ከተሸነፈ አበቃለት ወራጅነቱንም የሚያረጋግጥበት መጥፎ አጋጣሚ ይሆናል ማለት ነው። በማንኛውም ግን የጊዮርጊስ ክለብ ቤተሰቦች ና ደጋፊዎች አስራ ሶስተኛውን የፕሪምየር ሊግ ዋንጫ የማንም ሳይሆን የእኛ የፋንጃው ነው ማለት ከጀመሩ

ሳምንት አልቋቸዋል። የዛሬዎቹን ውጤቶች ሳይጨምር ቅዱስ ጊዮርጊስ በአርባ ስምንት ነጥብ ፕሪሚየር ሊጉን ይመራል። አዳማ ከነማ ና ኢትዮጵያ ቡና በስድስት ና በአስራ ሁለት ነጥብ ሁለተኛ ና ሶስተኛ ናቸው። አንጋፋው ታፈሰ ተስፋዬ በአስራ አራት ጎል ኮከብ ጎል አግቢነቱን አጠናክሮ ቀጥሏል። በሌላ በኩል ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ከሳምንት በፊት በአዲስ አበባ ስቴዲየም የተቀሰቀሰው ብጥብጥ መነሻው የኢትዮጵያ ቡና እግር ኳስ ክለብ ና የደጋፊዎቹ መሆኑን በመቀጠፍ

የገንዘብና የገደብ ቅጣት ወስኗል። ፌዴሬሽኑ እንዳስታወቀው የእግር ኳስ ክለቡ አምሳ ሺ ብር በክለቡ ፕሬዚዳንት ላይ ደግሞ አስራ አምስት ሺ ብር ቅጣት እንዲከፍሉ ሲደረግ በእለቱ የተቋረጠ ጨዋታ በፎርፌ ለሐዋሳ ከነማ ሶስት ነጥብና ሶስት ጎል እንዲሰጥ ተወስኗል። ከዚሁ በተጨማሪም በእለቱ የወደመው የፌዴሬሽን ንብረት ክለቡ እንዲሸፍንና ከአሁን በኋላ

ተመሳሳይ ድርጊት ቢፈጸም ቡና ገበያን ከማናቸውም ውድድር እንደሚታገድ የገደብ ቅጣት ተጥሎበታል። በአትሌቲክስ ነክ ዜና የኢትዮጵያ አትሌቲክስ ፌዴሬሽንና አስር አባላት ያሉት የታላላቅ አትሌቶች ኮሚቴ የሪዮ ኦሎምፒክ ቡድን በጋራ ለማገዝ የሚያስችል የአሰራር መርህ መንደታቸውን ለስፖርት ጋዜጠኞች በሰጡት መግለጫ አስታውቀዋል። ባሳለፉ ሳምንት ተከታታይ ውይይት በማድረግ ከፌዴሬሽኑ ተቀባይነት ማግኘቱን የፌዴሬሽኑ ፕሬዚደንት አቶ ያለባቸው ንጉሴ አባርተዋል።

የአትሌቶች ኮሚቴ ሰብሳቢ አትሌት ኃይሌ ገብረስላሴ ስላሴና ምክትል ሰብሳቢው አትሌት ገብረ እግዚአብሔር ገብረ ማርያምን በጋራ ውይይቱ ቀዳሚ አድርጎ የተነጋገረበት አንገጋቢ በሆነው በሪዮ ኦሎምፒክ ቡድኑን በስልጠናም ሆነ በሰነ ልቦና በጋራ መስራት አትሌቶቹን መርዳት ነው ብለዋል። የአትሌቶች ማኅበር ፕሬዚደንት አትሌት ስለሺ ስህን በበኩሉ እንደተናገረው ታላላቅ አትሌቶች ያገባናል ብለው

ፌዴሬሽኑን ለማገዝ መቅረባቸው ተገቢና ኃላፊነታቸውንም ለመወጣት እንደሆነ ጠቅሷል። ከኔ ኦሎምፒክ መልስም በፌዴሬሽኑም ሆነ በማህበሩ ያሉበትን የሕግ ክፍተቶችና የአሰራር ድክመት እንዲሻሻል የእነ ኃይሌ የነ ገዛሀኝና የነ ገብረ እግዚአብሔር ሚና ይበልጥ ይጠበቃል ብለዋል። አትሌት ስለሺ ስህን ከጋዜጠኞች ለቀረቡላቸውን ጥያቄዎች የፌዴሬሽኑ ፕሬዝደንትና የአትሌቶች የአትሌቶቹ ተወካዮች ማብራሪያ ሰጥተዋል።

በዛሬ በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። አመሰግናለሁ ገዛኸኝ ጾም መስቀል ነበር። ከአዲስ አበባ በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።

ሰለሞን ክፍሌን እኛም እናመሰግናለን። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ሁለተኛው ሳምንታዊ ዝግጅት እናልፋለን። አፍሪቃ ነክ ርዕሶች

በቅርቡ በኢትዮጵያና በኤርትራ መካከል የተካሄደውን ውጊያና የተከተለውን ግጭት አስመልክቶ ለግምገማ የጋበዝናቸው ኢትዮጵያዊና ኤርትራዊ ምሁር ባለፈው አርብና ቅዳሜ ተከታታይ ውይይት ማቅረባችን ይታወሳል። ሁለቱ ምሁራን በሁለቱ ሀገሮች መካከል ጦርነት መካሄዱ እንደማይበጅ አስረድተዋል። መንስኤው ምን ሊሆን ይችላል በሚለው ነጥብ ላይ የየራሳቸውን ግምትም አሰምተዋል። መፍትሄ ስላሉትም ጠቅሰዋል፣ ትላለች አዳነች ፍስሀዬ በአፍሪቃ ነክረሶቿ

ዶክተር አወት ተወልደ ሚካኤል ካናዳ ውስጥ ኦንታሪዮ በሚገኘው ኪዩንስ ዩኒቨርሲቲ የታሪክ መምህር ናቸው። ዶክተር መሀሪ ረዳኢ ደግሞ በአዲስ አበባ ዩኒቨርሲቲ የሕግ ተባባሪ ፕሮፌሰር ናቸው። ቀደም ብዬ እንደጠቆምኩት ሁለቱ ምሁራን ያወያየችው አዳነች ፍስሀዬ ናት። ዛሬ የሚቀርበው የመጨረሻው ክፍል ይሆናል። ዶክተር አወት ይቀጥላሉ። ዶክተር መሀሪ

ኣብታ ናይ መወዳእታ ዝበላ ነጥቢ ይሰማማ ዓይነት ንክልቲ ህዝብታት ኣይዋፃፀን እዩ ስለዚ እንታይ ንግበር ተባሂሉ እዚህ ላይ ዶክተር መሃሪ በመጨረሻ ካለው ነጥብ ጋር እስማማ አለሁ ለሁለቱም ህዝቦች አያዋጣምና ምን እናድርግ ተብሎ መፍትሄ እንዲገኝለት ብዙ ምሁራንና አረጋውያን እንዲሁም ሰላምና ዕርቅ ፈላጊና አስተዋይ ኤርትራውያንና ኢትዮጵያውያን ስላሉ ተመካክረን ችግራችንን ለመፍታት የማንችልበት ምክንያት አይታየኝም። ነገር ግን ስለ ሁለት ጠቃሚ ነጥቦች

ለዶክተር መሐሪ መልስ ልስጥ። አንደኛ የአልጀር ስምምነት ሦስት ኮሚሽኖች እንዲኖሩ ነው የወሰነው። እነዚያ ሦስት ኮሚሽኖች ደግሞ አንደኛው የድንበር ኮሚሽን ሲሆን፣ ሁለተኛው የካሳ፣ ሦስተኛው ደግሞ የጦርነቱን መንስኤ የሚያጠና። የካሳ ኮሚሽን የንብረት ውድመትንና ካሳን ለመመልከት ነው የተንቀሳቀሰው። ኃላፊነት ለማሸከም ሲልም ጀማሪን ለመጥቀስ ይገደዳል።

ጀማሪ ያለውን ሲጠቅስ ግን ከውክልና ውጭ ነው የሄደው። ይሄም ትክክል አይመስለኝም። እንደ አውሮፓ አቆጣጠር ከ1997 ዓ ም አንስቶ የነበረው ሁኔታ እንዲገመግም ተልእኮ የተሰጠው ኮሚሽን እስካሁን ባለው ጊዜ አልተመሰረተም። ስለሆነም ጦርነቱን ማን ጀመረው የሚለውን ጥያቄ ከተሰጠው ተልእኮ አልፎ የተናገረው ኮሚሽን ወስኖታል ለማለት አንችልም፣ ምክንያቱም

ጦርነት የሚጀምረው ቃታ በመሳብ ብቻ ሳይሆን አስቀድሞ በነበረው የረጅም ጊዜ መነታረክና ያልተነገረለት መታኮስ ነውና፣ ሁለተኛ ደግሞ እርስ በርሱ የተጋባ አንደኛው በሌላው ሀገር ሄዶ የኖረና የተዛነቀ ሕዝብ ነው ያለው። ሄግ ላይ ቁጭ ብለን ካርታን ብቻ እያዩ ሲያሰምሩ ቤተሰቦቹን ሊከፋፍል እንደሚችል ግልጽ ነውና፣ በዚህ ከዶክተር መሃሪ ጋር እስማማለሁ።

እኔ እንደ መፍትሄ አድርጌ የማየው ነገር አለ። ለምሳሌ በድንበር ቅየሳው በኤርትራ ግዛት ላይ እንዲሆኑ የተዳረጉ ኢትዮጵያውያንና በኤርትራ ግዛት ውስጥ እንዲሆኑ የተገደዱት ኢትዮጵያውያን ለምን የሁለቱም ሀገሮች ዜግነት አይሰጣቸውም? አንድ ነገር ግን ቅድም ያነሱት ጉዳይ አለ። ይሄ ማን ጀመረ ማን አልጀመረም የሚባለው ጉዳይ እኔ ከረፈረንደም ጊዜ ጀምሮ ጦርነቱንም በሁለቱም ሀገሮች እየሄድኩኝ በኢትዮጵያና በኤርትራ እዘግብ ነበረ እና በቅርብ አይቸዋለሁ

በመጠኑ ማውቋሉ ለማለት ይቻላል። ይሄ እኮ በዛን ጊዜ ኤርትራ ሳይታሰብ ጦርነት ከፍታ ዛላንበሳን ተቆጣጥራ ዓሊተዳን ተቆጣጥራ፣ ዓሊተዳ ብቻ ሳይሆን የተወሰኑ የአዲ ኢሮብ ክፍሎችን ተቆጣጥራ፣ የባድማ አካባቢንም ተቆጣጥራ በዛን ጊዜ የሚባለው እንዳውም የኢትዮጵያ ወታደሮች እዛ አካባቢ አልነበሩም ነው የሚባለው። ይከላከሉ የሚችሉም እንደዛ አይነት ጦርነት ይከፈትብናል ብለውም አላሰቡም ነው የሚባለው እና እና ተቆጣጥራ ነበር እንግዲህ ኤርትራ

እንደ ጀመረችው እኮ ያኔ በተጨባጭ ህዝቡም ይናገራል። በተግባር እኮ ይታይ ነበረ። ምናልባት ይሄ ማን ጀመረ የሚለው ሂስቶሪካል ፋይዳ ብቻ ነው ሊሰጠን የሚችለው እና እንዴት እናቁመው የሚለው ላይ ብናተኩር አይሻልም ወይ? አንደኛ ቀደም ብሎም እንደገለጥኩት አሁንም ወይዘሮ አዳነሽ እንደገለጸችው በኤርትራ በኩል እንደተጀመረ የተገለጸ ነው። ግን ብዙም የሚያከራክርም ከሆነ እሱ ላይ ከምንከራከር

እንዴት እናቁመው የሚለው ነው የበለጠ ጠቃሚ የሚሆነው የሚመስለኝና፣ አዎ ትክክል ነው። እኔ እንኳን ይሄን ያነሳሁበት ምክንያት ዶክተር አወት ማን እንደጀመረ አልታወቅም ብለው ስለነበረ የሚታወቅ ነገር ነው ብዬ ለማስታወስ ያህል ነው እንጂ እንድንወያይበትም አደለም። እና ዶክተር መሐሪ በጀመሩት መፍትሄው ምን ይሆናል ወደሚለው ብንሄድ የተሻለ ይመስለኛል። እነ ነገሩ በታሪኩ አጋጣሚ ከምስራቃዊ ድንበሩ ብቻ ነው ማላቀው ይሄ ከአፋር ጋር

ያለው በባድ አካባቢ እና እንደዛ ብሎ ያለው መስመር ነው የማላውቀው እንጂ በታሪክ አጋጣሚ ከኢሮፕ ጀምሮ በዛላምበሳ በኩል ከዛም በአክራን በበለሳ ጦሮና ከዛ ወርዶ ነገሩ ብዙ አወዛጋቢ አይደለም። መረብ ስለሆነ ታችን ባድመ ድረስ የሚያወዛግበው ቦታ ሁሉ እኔ በታሪክ አጋጣሚ ሆነ አውቀዋለሁ።

ከዚህ በፊትም ይመስለኛል ከአስራ ስድስት ዓመት በፊት እንደዚሁ ቪኦኤ በትግርኛ ፕሮግራም አቅርበውን ሀሳብ ሰጥቼ ነበር። ኤግዛክትሊ ቅድም ዶክተር አወትም ጠቀስ አድርጎት ያለፈው ነገር ይሄ የድንበር ኮሚሽን ሄግ ላይ ተቀምጦ ተጨባጭ ሁኔታውን ሳይገነዘብ አውሮፓዊ መፍትሄ የሰጠበት ነው። ወደ መሬት ሄደን ዘላቂ ሰላም የምንፈልግ ከሆነ ህዝቡ

ብቻ አይደለም፣ እረኞች ሳይቀር ነው የሚያውቁት። እኔ አስታውሳለሁ ጋላ አንበሳና አንበሰተ ገለባ አካባቢ ወጣ ገባ ቦታ ነው፣ ግን እረኞች ሳይቀር ይሄ ኤርትራ ነው፣ ይሄ ኢትዮጵያ ነው እያሉ ነው ውረድ ሲዋረድ የመጣላቸው ታሪክ ስላለ ማለት ነው የሚያውቁት ህብረተሰቡን አናግረን ህብረተሰቡን አሳትፈን ህብረተሰቡ ባለበት ሁኔታና ባመነበት ሁኔታ

ልንፈታው ሞክረን ቢሆን ኖሮ አውሮፓዊ መፍትሄውን ወደ ጎን ፍተን ወይም አውሮፓዊ መፍትሄ በሚደግፍ መልኩ ይሄን ኮምፖነንት አስገብተን ቢሆን ኖሮ ጉዳዩ እስከዚህም ባልደረሰ ነበር። ሁለታችንን ማህበረሰብ አላቋሰለ ነበር። የተካሄደበት መፍትሄ ግን መጀመሪያውንም ቢሆን ምዕራባውያን ባደረጉት ጫና የተደረገ የግጭት መፍቻ መንገድ ነው ከሚባል በቀር

መሬት ላይ ውጤታማ ሊሆን የማይችል እንደሆነ ቀደም ብሎም ስጋቱ ነበረን አንዳንድ ወገኖች። ስለዚህ ነው የሚመስለኝ ማህበረሰቡን አሳትፎ እየተጠየቀ እየተረጋገጠ ቢሄድ ትናንሽ ልጆች ሳይቀር የሚያውቁት ነገር ነው፣ እንኳን ትላልቆችና ኢንቮልቭ አድርገን እንሄድበት። እዚህ ላይ የሚሉት ካለ ዶክተር ዓወት ዶክተር ማሓሪ ዝበላ ዓሰርተ ሸሞንተ ዓመት ዓሰርተ ሸውዓተ ዓመት ነይሩ እንተዝኸውን

አሁን ዶክተር መሐሪ ያሉት ነገር ከ17 እስከ 18 ዓመታት በፊት ሆኖ ቢሆን ኖሮ እቀበለው ነበር። አሁን ግን ለዶክተር መሐሪ ያለኝ ሙሉ አክብሮት እንዳለ ሆኖ ሲያመችህ በእጅህ ትኩስ ሲሆንብህ፣ ደግሞ በማንኪያ አይነት አነጋገር ሆኖ ይሰማኛል። ምክንያቱም ሁለቱም ዲሞክራሲያዊ ሥርዓትን የሚከተሉ ሀገሮች ቢሆኑ ኖሮ ሁለቱም በውጭም ሆነ በውስጥ በህግ በመገዛት የሚሰሩና የሚያምኑ ቢሆን ኖሮ

ሁለቱም አገሮች ውጊያ ድረስ ባልሄዱ ነበር። ጥያቄው ግን ጦርነት ውስጥ ተገብቶ የነበረው አነስተኛ መተማመንና የሰው ኃይል ጠፍቶና ይህ ሁሉ ዋጋ ከተከፈለ በኋላ ሁለቱም አገሮች ፍርድ ቤት ቀረቡ። ፍርድ ቤቱ የሰጠው ውሳኔ ስላላስደሰተን ሌላ አማራጭ እንፍጠር የሚለው ነገር ተገቢ አይመስለኝም። እንደኔ ከሆነ ግን ስምምነቱን በተግባር ላይ እናውለው

ከዛ በኋላ ግን መላ የኢትዮጵያና የኤርትራ ትውልዶችን ሊያኖር የሚያስችል ማህበረሰባዊ፣ ኢኮኖሚያዊ፣ ባህላዊና ህጋዊ ስርዓቶች ልውውጥ ለማድረግ እንስራ። መተማመን እንዲኖር ሲባል ግን አካባቢው ሁሉ ከወታደራዊ እንቅስቃሴ ነፃ እንዲሆን እናድርገው። ይህን ስልም ኤርትራ ላይ ተደንግጎ የነበረው 25 ኪሎሜትር ግዛቷ ከወታደራዊ እንቅስቃሴ ነፃ ቀጣና እንዲሆን ማድረግ ብቻ ሳይሆን

መተማመንን ለማጠናከር ሲባል ኢትዮጵያ ከኤርትራ ጋር የሚያዋስኗት ድንበሮቿን ሁሉ ከወታደራዊ ኃይል ነጻ ታደርግ። እዚህ ላይ እናብቃ መሰለኝ ረዘመብን። ዶክተር አወት ወልደ ሚካኤል፣ ዶክተር መሐሪ ረዳኢ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። ለኢትዮጵያውያን አድማጮቻችሁ በአማርኛ ላናግራቸው ባለመቻሌ ያልኩትን የመጀመሪያ ይቅርታ ቃላት እንድትነዘግ። እሺ፣ አመሰግናለሁ።

በጣም አመሰግናለሁ። በኢትዮጵያ በኤልኒኞ ምክንያት ተከስቶ የነበረው ድርቅ ማብቃቱን ብሔራዊ የሚትሮሎጂ አገልግሎት አስታውቋል። አገልግሎቱ የዘንድሮውን ክረምት የአየር ጠባይ አዝማሚያን አስመልክቶ ያወጣው ትንበያ ይህንኑ አመልክቷል። የሚትሮሎጂ አገልግሎቱ ዲሬክተር አቶ ዱላ ሻንቆ የላኒና የመከሰት እድል ቢኖርም ኤልኒኞ ግን አብቅቶለታል ይላሉ። አቶ ዱላን ያነጋገረው ዘጋቢያችን እስክንድር ፍሬው ነው።

ልክ የዛሬ አመት ብሔራዊ የሜትሮሎጂ ኤጀንሲ የሰጠው ትንበያ ኤልኒኖ መከሰቱን፣ ድርቅ መግባቱን ያረጋገጠ ነበር። እንሆ እስካሁንም ሚሊዮኖች የእርዳታ ጥገኛ ሆነው ቆይተዋል። የዘንድሮው ትንበያ ግን አዎንታይ ጎኑ የሚያመዝን ከአምናውም ተቃራኒ የሆነ ነው። የብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ይህንኑን የሚያብራሩት

ዘንድሮ በጣም ጥሩ ዜና ይዜናል። አምናም አስቀድመን የዝናብ እጥረት በክረምቱ ላይ በአብዛኛው ቦታው ላይ እንደሚከሰት ተናግረን ነበረ። ምክንያቱም ኤሊኖ ጋር ተያይዞ ማለት ነው። የዘንድሮ ግን በአብዛኛው የሀገራችን አካባቢዎች መደበኛና መደበኛ በላይ እንደሚሆን ነው ማለት ነው ዝናቡ። ስለዚህ አቶ ዱላ እዚህ ላይ ለአድማጮች እንዲገባ ለማድረግ የኢትዮጵያ የክረምት ዝናብ ሁኔታ በአብዛኛዎቹ አካባቢዎች ወደ ቀደመው ሁኔታ ተመለሰ ድርቁ

አበቃ ማለት ይቻላል። ዘንድሮ አበቅቷል ማለት ነው እና ርቁ ያበቃበት ነው። ኤልኒኖም ያበቃበት እና ያለው የባህር ወለል ሙቀትም ወደ መደበኛ እየተመለሰ እንዳለ ነው ማለት ነው። ቀስ በቀስ ወደ ከመደበኛ በታች እንደሚወርድ ነው ማለት። ስለዚህ የባህሩ ሙቀት እየቀነሰ መጥቷል ማለት ኤልኒኖ ማለት የባህሩ ወለል መሞቅ ስለሆነ ለማለት ነው። ኤልኒኖን እንዲከሰት የሚያደርገው የባህር ወለል ሙቀት ማለት ነው ከመደበኛ በላይ ሲሆን ማለት ነው።

ትንበያውን መቼ ነው እናንተ አሁን ይፋ ያደረጋችሁት? አቶ ዱላ ባለፈው ዓመትም አስቀድመን በአብዛኛዎቹ የአገሪቱ አካባቢዎች በኤልኒኖ ምክንያት የዝናብ እጥረት እንደሚኖር ተንብየን ነበር ብለዋል። ይሄኛውንስ አሁን ጥሩ ዜና ያላችሁትንስ መቼ ነው ያሰራጫችሁት? ተሰራጭተዋሉ ሮ እንደተለመደው እኛ ፎርካስ ሰጠው ትንበያ የምንሰጠው ከግንቦት መጨረሻ ጀምሮ ነው። አምናም እንደዛ በግንቦት ነው፣ ግንቦት ወደ ሀያ አካባቢ ነው። ዘጠኝ ነው ማለት ነው። ስለዚህ ግንቦት ላይ ቆምን።

የአራቱን ወር የሚቀጥሉትን አራት ወር የስሬ የሐምሌና የነሐሴ የመስከረም ሰትናል ማለት ነው። ስለዚህ ይሄ የሚያሳየን አሁን በሚቀጥሉት ወራት ከመደበኛና መደበኛ በላይ የማግኘት እድሉ የሰፋ ነው ማለት ነው። አገራችን ላይ ዝናብ የማግኘት አንዳንድ መረጃዎች ግን ደግሞ እየወጡ ያሉ አቶ ዶላ ወደ ላሊና የተቀየረበት ሁኔታ አለ ኤልኒኖ በአንዳንድ አካባቢዎች ይላሉ። እነዚህ የተሳሳቱ ናቸው። በአሁኑ ጊዜ ላሊና አልተቀሰተን

ምንድን ነው መሪያ፣ ላሊና ምንድን ነው ከሚለው የጀመሩ ልል አድማጮች፣ በጣም ጥሩ። ላኒና የሚባለው የባህር ሙቀት ከመደበኛ በታች ሲቀንስ ማለት ነው። ድሮ ከምንጠብቀው በታች ሲሆን ማለት ነው። ያ ነገር በአሁኑ ጊዜ አልተከሰተም፣ ግን ወደፊት ይከሰታል ተብሎ ነው የሚታሰበው ማለት ነው።

አሁን ግን በአሁኑ ጊዜ ወደ መደበኛ አካባቢ ያለ እውነታ ነው። አሁን ኤልኒኖም አደለም ላሊናም አደለም ብለውኛል። ወደፊት ግን ላሊና ሊከሰት ይችላል። መቼ ማለት ነው? ወደፊት ሲባል እንግዲህ ሐምሌ፣ ነሐሴ አካባቢ እያለ ሊከሰት ምክንያቱ የምንለካው አሁን እየተካተለ ነው መደበኛ በታች ሆነ የምለው

ከምክትል ዋና ዲሬክተሩ አቶ ዱላ ሻንቆ ጋር እስክንድር ፍሬው ያካሄደው ቃለ ምልልስ በሚቀጥለው ፕሮግራማችን ይቀጥላል። አላለቀም። አድማጮች፣ አሁን የፕሮግራም ማሳሰቢያ

ለጥያቄው መልስ በኦሮሚያ ክልል በተፈጠረው ሁኔታ ላይ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት ያወጣውን ሪፖርት ተከትሎ ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሁማን ራይትስ ዋች ዝርዝር ዘገባ አውጥቷል። የሁለቱ ወገኖች ሪፖርት ወይም ጥናታዊ ዘገባዎች በዝርዝርና በድምዳሜ የማይጣጣሙ እንዲያውም የሚጋጩ ናቸው። የጥያቄዎች መልስ ወይም የጥያቄው መልስ ዝግጅታችን በሁለቱም ወገኖች ሪፖርቶች ላይ ላሉ ጥያቄዎቻችሁ መልስ እንዲሰጡ በሁለቱም በኩል በየሪፖርቱ ድጋፍ የቆሙ ባለሙያዎችን ጋብዟል።

ዝግጅቱ የሚቀረጸው የፊታችን ሐሙስ ሰኔ 16 2008 ዓ.ም በኢትዮጵያ ሰዓት አቆጣጠር ከሰዓት በኋላ ነው። ወይም በዋሽንግተን ዲሲ ሰዓት በጥከማለዳ ወይም ረፋድ ላይ ማለት ነው። ወይንም በለንደን ሰዓት አቆጣጠር በሁለት ሰዓት ፒኤም ይሆናል። አስታውሱ የእለቱ የፊታችን ሐሙስ ነው።

ጥያቄዎቻችሁ የትም ስፍራ ላላችሁ እስከ ነገ በስቲያ ረቡዕ ማለቂያ ላኩልን። ጥያቄዎቻችሁን በቀጥታ ማቅረብ የምትፈልጉ የስልክ ቁጥሮቻችንና ኢሜይሎቻችን ተጠቀሙ። አድማጮች፣ ስርጭታችን በዚሁ ማብቃቱ ነው። በዛሬ ያዝነውን አበቃን። አዲሱ መልካም ምሽት፣ ደህና ደሩ።